እንደምን አመሻችሁ የጋቢና ቤዊ አድማጮች፣ ዛሬ ቀኑ ሐሙስ ታህሳስ 9 2012 ዓ.ም ነው። ምሽት ዝግጅታችንን በቀጥታ ቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። በጄኔቫ ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ አገራት ለሚገኙ ስደተኞች የገንዘብና የተለያዩ ድጋፎች ለማድረግ ቃል ተገብቷል። ብዙ ተሳታፊዎች ነበሩ። በዚህ ፎረም የታየው ማንም ማይመለከተው ሰኞች ሳቸው አሉ። ረቢ አካላት ወይም ሁማኒታሪያን ኮሚኒ መለጨው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሽል ተቋማት እንደሆኑ ባንክ አሉ እና የቀረ ነው። ሁሉም አካላት የተሳተፉበት ሁሉም ያገባናል እና የቻለውን ያህል እናደርጋለን ብለው የወጡበት ወራት። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ነው የሰማችኋቸው። አብረውን ያመሻሉ። በሌላ ዘገባ ደግሞ የጥላቻ ና የሐሰት ንግግር ረቂቅ አዋጅ ላይ የተለያዩ ባለድርሻ አካላት ውይይት አድርገዋል። አንዳንድ ጊዜ ተቃውሞን ከጥላቻ ንግግር ጋር የሚያመሳስሉት ሰዎች አሉ። ግን እሱ ስህተት ነው። የጥላቻ ንግግሮች ከተቃውሞ ወይም ከትችት የሚለዩት ሀሳብ ላይ ሳይሆን የሚያመጣጥሩት ሰው ላይ ማንነት ላይ ነው። የመብቶችና ዴሞክራሲ ብልጽግና ማዕከል የስራ አስፈጻሚ አቶ በፍቃዱ ኃይሉ ናቸው። በውይይቱ ላይ ስለነበረው መንፈስ የሚሉን አላቸው። በምሽቱ ይዘናቸዋል። እስከ ዝግጅቶቻችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመውና ጽዮን ግርማ አብረናችሁ እናመሻለን። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እንደሚከተለው እናሰማችኋለን። አጠር ላሉ የምሽቱ ዜናዎች ተመልሼ መጥቻለሁ። ከመላው ዓለም የተውጣጡ የስደተኞች ህይወት ያሳሰባቸው አገሮች እና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያ ጣቢያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብተዋል። ከታህሳስ ስድስት እስከ ስምንት ለሶስት ቀናት በጄኔቫ በተካሄደውና ከሶስት ሺህ በላይ ሰዎች በተሳተፉበት ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ ሀገራት የሚገኙ ስደተኞችን ለመደገፍ ከሰባት መቶ ከሰባ በላይ የገንዘብና የተለያዩ ድጋፎች ለማድረግም ቃል ተገብቷል። የኢትዮጵያ ስደተኛን በመቀበል ከአፍሪካ በቁጥር ቀዳሚውን ስፍራ በመያዟን በዚህ ጉባኤ ላይ ጉልህ ተሳታፊ እንደነበረች የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምጽ ተናግረዋል። ኢትዮጵያ ባለፈው ዓመት አጽድቃ ስራ ላይ ከዋለችው ኢትዮጵያ ለሚጠለሉ ስደተኞች የመማርና የመስራት መብት ከሚሰጠው አዋጅ በተጨማሪ ዘጠና ሺህ ለሚሆኑ ስደተኞች የገቢ ማስገኛ እድል እንደምትፈጥር፣ ሀያ ሺህ ለሚሆኑ ደግሞ ብቃት ያለው ስልጠናን እንደምታመቻች ቃል ገብታለች። የዚህን ዘገባ ዝርዝር ከዜና በኋላ ይዘናል። እንመለሳለን። ወደ ዓለም አቀፍ ዜና ስንሻገር ሶማሊያን በ25 ዓመት ባልታየ ደረጃ በወራት የበረሃ መጣ ብዙ ሺህ ሄክታር ላይ ያለ ሰብልን አውድሟል። የአንበጣ መንጋው ሶማሊያን አጎራባች ምስራቅ ኢትዮጵያ ባሉ አካባቢዎች ሰባ ሺህ ሄክታር ስፋት ያለው ሰብል ማውደሙን የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት ገልጿል። የአሁኑ የአንበጣ መንጋ ከቀደሙት የከፋ መሆኑን የገለጸው ድርጅቱ ኬንያ፣ ኤርትራ ጅቡቲ ደቡብ ሱዳንን ጨምሮ ወደ ሌሎች የአፍሪካ ቀንድ ሀገሮች ሊዛመት እንደሚችል ነው ያመለከተው። አድማጮች የዚህንም ዘገባ ዝርዝር ከሶስት ሰዓት በኋላ በሚኖረን ጊዜ ይዘን እንመለሳለን። አብዱል ካድር ቴቡኒ አዲሱ የአልጄሪያ ፕሬዚዳንት ሆነው ቃለ መሀላ ፈጽመዋል። ባለፈው ሳምንት በተካሄደውና ተቃዋሚዎች ልሂቃኑ ስልጣን የሙጥኝ ብለው ለመቆየት ያደረጉት ሙከራ ባሉት ምርጫ አሸንፈው ነው። ቀድሞ ጠቅላይ ሚኒስትር የተባበሩት ታቡን ሀምሳ ስምንት ከመቶ ድምጽ አግኝተዋል። ዳሩ ግን የፖለቲካ ለውጦች እንዲካሄድ በመጠየቅ ለአስር ወራት ሰልፍ ሲያካሄዱ የቆዩ ዜጎች በምርጫው አልተሳተፉም። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ኤደን ገረመውና ሲዮን ግርማ እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ርዕሳችንን እናስደምጣችሁ። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገራቶችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያው ጣቢያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብቷል። በዚህ ከታህሳስ ስድስት እስከ ስምንት ለሶስት ቀናት በጄኔቫ በተካሄደውና ከሶስት ሺህ በላይ ሰዎች በተሳተፉበት ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ ሀገራት የሚገኙ ስደተኞችን ለመደገፍ ከሰባት መቶ ሰባ ዶላር በላይ የገንዘብና የተለያዩ ድጋፎችን ከሰባት መቶ ሰባ በላይ የገንዘብና የተለያዩ ድጋፎችን ለማድረግ ቃል ተገብቷል። ኢትዮጵያ ስደተኛን በመቀበል ከአፍሪካ በቁጥር ቀዳሚዋን በመያዟም በዚህ ጉባኤ ላይ ጉልህ ተሳታፊ እንደነበረች የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤን ኤችሲአር የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምጽ ተናግረዋል። ኢትዮጵያ ባለፈው ዓመት አጽድቃ ስራ ላይ ከዋለችው ኢትዮጵያ ውስጥ ለሚጠለሉ ስደተኞች የመማርና የመስራት መብት ከሚሰጠው አዋጅ በተጨማሪም ዘጠና ሺህ ለሚሆኑ ስደተኞች የገቢ ማስገኛ እድል እንደምትፈጥር እና ሀያ ሺህ ለሚሆኑት ደግሞ ብቃት ያለው ስልጠና እንደምታመቻች ቃል ገብታለች። ጽዮን ግርማ የዚህ ዘገባ ዝርዝር አላት። ከታህሳስ 6 እስከ 8 2012 ዓ ም ለሶስት ቀናት በጄኔቫ ተካሂዶ ትናንት ማምሻውን የተጠናቀቀው ዓለም አቀፍ የስደተኞች ጉባኤ ወይም ግሎባል ሬፊጂ ፎረም አምና ልክ በዚህ በታህሳስ ወር ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀውን ግሎባል ሬፊጂስ ኮምፓክት ሰነድን ተከትሎ የተደረገ ጉባኤ መሆኑን የዚህ ጉባኤ ዋና አዘጋጅ የሆነው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር በድረ ገጹ ላይ አስፍሯል። የዚህ ሰነድ አጠቃላይ ሀሳብ ስደተኞች መጠለያ ጣቢያ ውስጥ ከገቡ በኋላ የሚሰጣቸውን ገንዘብ ብቻ እየተቀበሉ ትርጉም አልባ ሕይወትን ከሚኖሩ ሌሎች የሚያስቧቸው ነገሮች እስኪሳኩ ድረስ ባሉበት የመማርና የመስራት እድል እንዲፈጠርላቸው የሚያስችል ሰነድ ነው። በሰነዱ ላይም ይህ ጉዳይ የሚመለከታቸው አካላት በአራት ዓመት አንድ ጊዜ ተገናኝተው ምክክር እንዲያደርጉና በመረዳዳት መፍትሔን ማምጣት እንዳለባቸው ተቀምጧል። ኢትዮጵያ የጎረቤት ሀገር ስደተኞችን በመቀበል ከአፍሪካ ቀዳሚውን ስፍራ የምትይዝ በመሆኑ በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልዑካን ቡድን በመያዝ በጉባኤው ላይ ተሳታፊ ነበረች። የዩኤንኤችሲአር የኢትዮጵያው ቃል አቀባይ አቶ ክሱት ገብረ እግዚአብሔር በጉባኤው ላይ ተገኝተው ነበር። ስደተኞችና እስከ 750 የሚደርሱ የልዑካን ቡድኖችን ጨምሮ በአጠቃላይ 3ሺ ሰዎች መሳተፋቸውን ገልጸው ጉዳዩ መላውን ዓለም የሚመለከት ጉዳይ ነበር ብለዋል። በዚህ ፎረም የታየው ማንም አይመለከተው ተኞች ሳቸው አሉ። ረጂ አካላት ወይም ሂማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሽል ተቋማት እንደሆን ባንክ አሉ። እና የቀረ የለም ሁሉም አካላት የተሳተፉበት ሁሉም ያገባናል እና የቻለውን ያህል እናደርጋለን ብለው የወጡበት ፎረም ነው። አቶ ክሱ ታያ ይዘው ከዚህ ቀደም ስደተኞች አንድ አገር ከሄዱ በኋላ መጠለያ ተቀምጠው የሚሰጣቸውን ገንዘብ ብቻ የተጠባበቁ ከመኖር ውጭ መስራትም ሆነ ልጆቻቸው ወደ ትምህርት ቤት የመላክ እድላቸው የተመናመነ እንደነበር አስታውሰው፣ በአዲሱ አሰራር ግን ይህ እንዲቀር ህጻናትም የመማር መብታቸውን እንዲያገኙ እየተደረገ ነው ብለዋል። በዚህ ጉባኤም ላይ ይህንን አሰራር ተግባራዊ ያደረጉ ሀገራት ልምዳቸውን አካፍለዋል ብለዋል። አዲሱ አሰራር የጀመሩ ሀገሮች አሉ። እንደ ኢትዮጵያ አይነት፣ የእነሱ ምሳሌ የሚሆን አልነታዊ የሚሆን እንዴት እንደሰሩ፣ ምን ውጤት እንዳገኙ የሚያቀርቡበት ነበር። ከዛ ባለፈ ግን ሁሉም ሰው ያገባኛበት ጉዳይ ብሎ ይወያዩ። አንድ ስድስት ቦት ኤሪያ ወይ ቴማቲክ ኤሪያ ተለይተው ነበረ። በትምህርት ዙሪያ በስራ እድል ዙሪያ ኃይል አቅርቦት ዙሪያ፣ እንዲሁም በዚህ በኢንፍራስትራክቸር ከሌላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ፣ ተቋማት ምን ማድረግ ይችላሉ፣ ነጋዴዎች ምን ማድረግ ይችላሉ፣ ሲቪል ሶሳይቲ ማድረግ ይችላሉ፣ የሪሰርች ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል። በኢትዮጵያ ባለፈው አመት ጥር ዘጠኝ ቀን ሁለት ሺ አስራ አንድ አመተ ምህረት የህዝብ ተወካዮች ምክር ቤት በተለያየ ምክንያት ከሀገራቸው ተሰደው በኢትዮጵያ በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ስደተኞች የመስራት የመማርና የመንቀሳቀስ መብት እንዲኖራቸው የሚደነግግ አዋጅ ማጽደቁን ያስታወሱት አቶ ክሱት ከዚህ በተጨማሪም ሌሎች ጥቅሞችን የሚሰጥ ድጋፍ የኢትዮጵያው ልኡክ ቃል ገብቷል ብለዋል። ሁሉ ሊሰጣቸው ይችላል። በፊት አይቻልም ነበር። አሁን ግን እንደ ኢትዮጵያውያን ባይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸውን አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታሌመን ሲላቸውን ማስመስለን ይችላል ይላል። ትምህርትም አሁን በፊት ትንሽ ሪዘርቬሽን ነበረ ለን የሚል በተለይ ኤለመንተሪ ትምህርት ህጻናት ተወንደው በትምህርቱ ውጭ መሆን የለባቸውም ይላለን። እና የመሳሰሉት ብዙ ድብ ተሰጥተዋል አሁን ተጨማሪ ነገር የመጣው አንድ አራት ነገሮች እንደው በፍለጅ መልክ ቀርቧል አሁን ለውጥ ምንድን ነው ስፔሲፊክ ናቸው አሁን ለምሳሌ አንደኛ ዘጠና ሺህ ለሚሆኑ ሰዎች የገቢ ማስገኛ ወይም ኦፕሽኒቲ ወልስ ፈጥራለን ይል

ሰርቲፊኬት የሚያገኙበት ስልጠና ለመስጠት። ሌላው የሀይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። ይህንንም ለማሻሻ በተለይ ብዙ ኢትዮጵያ ስንቸገርበት ስለሆነ ይህንንም ለማሻሻ እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ገልጸዋለች ኢትዮጵያ አቶ ክሱት በኢትዮጵያ ይህ አሰራር ተግባራዊ የተደረገበት በደቡብ ኢትዮጵያ የሚገኘውና የሶማሊያ ስደተኞችን የያዘው የዶሎ አዶን መጠለያ ጣቢያ በምሳሌ አንስተዋል። የሶማሌ ስደተኞች የሚጠለሉበት ዶሎ አዶ የሚባል ቦታ አለ። ከአይኪያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚመለስጉት እና የሚያድጉት አምራች ዜጋ የሚሆኑ የሚሆን ሙከራ እየተደረገ ነበረ። የሆነው ወደ መቶ ቢሊዮን ዶላር አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋሙ ሰዎችም እየተደራጁ በብድር እየወሰዱ በእርሻ በእንስሳ ርቢ፣ በሱቅ በቢዝነስ ትናንሽ ቢዝነሶች ምናም ተደራጅተው አበሳት ጀምረው እና ውጤቱ ጥሩ ነው። ጅምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ከሰው የሚያሰሩ ስደተኞች አሉ። አንዳንድ አሁን ሰሞን ጉዳይ ጅ የነበረ የፈርኒቸር ስራ የሚሰሩ ነው እና ስደተኞችን ቀጥሮ እያሰራ ያለበት ነው። ትልቁ ነገር ደግሞ አብረው እንዲኖሩ እንግዲ፣ አንዳንድ ጊዜ ስደተኛ ተብንቆ ተቀባይ ህዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለት እዛ ጋር እሱንም እንዳይኖር አድርጓል። አብረው ነው የሚሰሩት። መሬቱ ላይ በተለይ አብረው ተጋራ ሰጥተው ውጤቱን ምርቱን እኩል ነው የሚከፈልት ስለዚህ ሰላም እንዲኖርም ጥሩ አብረው እንደቤተሰብ አብረው እንዲኖሩም ትልቅ አስተዋጽኦ እያደረገ ያለ ነው እና ይሄ ጥሩ ተሞክሮ ኢትዮጵያ ካፈላለች ጥሩ ንትንም ተቀባይነትም ያገኘ ተሞክሮ ነው። በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር መረጃ መሰረት ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ የተፈናቀሉ ዘጠኝ መቶ ሺህ ጥገኝነት ጠያቂዎች በኢትዮጵያ በሚገኙ የስደተኞች መጠለያ ጣቢያ ይኖራሉ። እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት ስደተኛ ሲመጣ ያው ተቸግሮ አገሩ መኖር ለማይችል ነው ይመጣ። በነገራችን ላይ በዚህ በግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በአገሮቻቸው ላይ የተፈጠረውን ችግር ለስደት የዳረጋቸው ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ነው ቅድሚያ የሰጠው በዩኤንኤችሲአር፣ ይህን ነው ሬጅም ይሰራበት። በተቻለ መጠን ወደ አገራቸው የማገዝ ነገር ነው። እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥቶም የሚያኖሩበት ሁኔታ ሎካል ኢንቴግሬሽን የምንለው ነው። እሱም በሁለተኛ ደረጃ፣ በሶስተኛ ደረጃ ሪሰትልመንት ነው። ሪሰትልመንት አስቸጋሪም የሆነው አገሮች ናቸው ሪሰትልመንት የሚሰጡት አገር ነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጡ እንደ መብት ስደተኛው መጠየቅም አይችልም። እንደውም አሁን አሜሪካን እንትን እኮ ቁጥር የምትወስድ አሁን አዲሱ ፕሬዚዳንት ሰመቶኒ በጣም የወረደ የወረደ የቀነሰ ሄደ እና ትንሽ ነው። ድሮም ቢሆን ደህና ነበረ በሚባልበት ግን በዓለም ውስጥ ካሉ ስደተኞች አንድ በመቶኛ የሚሆን ብቻ ያገኘ ነበረው። አሁን በጣም በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው እንዳይመጣም ላይኖርም ስለሚችል ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት የሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መፍጠር ነው። በመሀል ደግሞ በመስራለሳ ደግሞ የመጡበትን ሀገር ሰላም እንዲሆን እና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራ ይሰራል። በኮሚሽኑ የዚህ አመት መረጃ መሰረት በአለም ላይ ከሰባ ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል ከነዚህ ውስጥ ከ41 ሚሊዮን በላይው የአገር ውስጥ ተፈላቃዮች ናቸው። ከ25 ሚሊዮን በላይው ደግሞ ወደ ሌላ ሀገር ተሰደዋል። እንዲሁም ከ3.5 ሚሊዮን በላይ ጥገኝነት ጥያቄዎች ይገኛሉ። በዚህ ጉባኤ ላይም እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ 770 የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት ሶስት ዓመታት ስደተኛን ለያዙና ዝቅተኛ ገቢ ላላቸው አገሮች እሰጣለው ሲል የዓለም ባንክ ቡድን ቃል የገባው ሁለት ነጥብ ሁለት ቢሊዮን ዶላር ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ይሁን እንግዲህ ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ቀጣዩ ምንድን ነው? ቀጣዩ ዘገባችን ደግሞ ከመብት ጋር የተያያዘ ጉዳይ ይሆናል። የመብቶችና የዲሞክራሲ ብልጽግና ማዕከል ባለፈው ሳምንት የተለያዩ የማህበራዊ ሚዲያ ተጽዕኖ ፈጣሪ አካላትን ጸሐፊዎችን፣ የኢፌዴሪ ጠቅላይ አቃቤ ሕግን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን በተመለከተ ባረቀቀው አዋጅ ላይ የውይይት ፕሮግራም አዘጋጅቶ ነበረ። ኤደን ገረመው ከካርል ሲቪክ ማህበር ስራ አስፈጻሚ ዳይሬክተር አቶ በፍቃዱ ኃይሉና ከፕሮግራሙ ተሳታፊዎች ጋር የነበራትን ቆይታ ይዛለች። ከጊዜ ወደ ጊዜ በማህበራዊ ድረገጾች ላይ እየበዙ የመጡትን የጥላቻና የሐሰት ንግግሮች እንዲሁም ጽሁፎችን ተከትሎ የሚፈጠሩ ግጭቶችን ለመታደግ የሚኒስትሮች መስሪያ ቤት የጥላቻ ንግግርን የተመለከተ ረቂቅ አዋጅን ተነጋግሮበት ለተወካዮች ምክር ቤት አሳልፏል። ይህ ረቂቅ አዋጅ ከመጽደቁ በፊት ባለድርሻ አባላት ተገቢውን የሆነ ውይይት አድርገው የራሳቸውን ግብአት እንዲጨምሩበት በሚል ሀሳብ የመብቶችና ዴሞክራሲ ብልጽግና ማዕከል ካርድ ባለፈው ሳምንት በማህበራዊ ሚዲያ ላይ በፖለቲካ በስነ ጾታና በተለያዩ ዘርፎች ተጽዕኖ ፈጣሪ የሚባሉ አካላትና ጸሐፊያንን እንዲሁም ከጠቅላይ አቃቢ ሕግና ከህዝብ ተወካዮች ምክር ቤት የተወከሉ አባላትን ያሳተፈበት የውይይት ፕሮግራም አካሂዷል። አቶ በፍቃዱ ኃይሉ በካርድ የስራ አስፈጻሚ ዳይሬክተር ናቸው። አንዳንድ ጊዜ ተቃውሞን ከጥላቻ ንግግር ጋር የሚመሳስሉት ሰዎች አሉ፣ ግን እሱ ስህተት ነው። የጥላቻ ንግግሮች ከተቃውሞ ወይም ከትችት የሚለዩት ሀሳብ ላይ ሳይሆን ያመጣጥሩት ሰው ላይ ማንነት ላይ ነው። ዘርን፣ ጾታን፣ ሃይማኖትን፣ ብሔርን፣ አካል ጉዳተኝነትን የመሳሰሉትን አነጣጥረው የሚደረጉት የማግለል የፋስቃት ፍሬዎች ወይም አነሳሳቶች ናቸው። ባለፈው ሳምንት ያዘጋጀነው ጥላቻ ንግግርን እና የሀሰተኛ መረጃዎች ስርጭትን ለመቆጣጠርና ለመከላከል በሚል የተረቀቀ አዋጅ አለ በፌዴራል መንግስቱ። ነገር ግን በቂ ምክክር አልተደረገበትም ብለን ነው የምናምነው። ታክ- እና ስለዚህ ማለትም የኢንተርኔት ተጠቃሚዎች እና ጸሀፊዎች አሉ በጣም ተጽዕኖ ፈጣሪዎች በፖለቲካ ጉዳይ ስርዓት ስጥታ ጉዳይ፣ ሌሎችም ጉዳዮች የተለያዩ ዜናዎችን የሚጽፉ መረጃዎችን ብሪታኖችን የሚያደርጉ ሰዎች ነው የጋበዝ ነው። ግን እነሱን ብቻ ሳይሆን በተጨማሪ የተወካዮች የሕግና ፍትህ ቋሚ ኮሚቴ የሚባል አለ። ከዚያም ተወካዮች ላኩልን ብለናቸዋል። እንዲሁም አዋጁን ያረቀቀው አካል በፌዴራል ጠቅላይ አቃቤ ሕግ ነው። እነሱም ተወካዮች ላኩ ብለናቸው ልከዋል። እንዲያደምጹ ነው እነሱ እንኳን እንጂ እንዲሳተፉ አይደለም። እዛ ከዚህ በተጨማሪ ኤክስፐርት ጋር ዘንድ ገደብ የሚደረገው ሀሳብ የመግለጽ ነጻነት ነው፣ በምን አግባብ ነው የሚለውን አስረድተዋል። በአጠቃላይ ግን ከተሳታፊዎቹ የነበረው ስም አዋጁ በጥርጣሬ መመልከት ነው። ዲሽሪ ዝግጅ አይደለም፣ ከደገና አንቀጾቹም አጠራጣሪ ናቸው። ለምሳሌ ያክል በፊት የመጀመሪያው ከሌለው ስለ ጠላ ብቻ የጥላቻ ንግግር አደገኛ ሆኖ አያስቀጣም ነበር። አሁን ግን ማነሳሳት በሚል ኢንካሬጅመንት በራሱ ራሱ ክራይም ሆኖ ያስቀጣል። እንደዚህ አይነቱ ኮንሰርኖቻቸውን ከዚህ በፊትም ህጎች የተረሸበት ሰግነት ዋዝን ጨምሮ አላግባብ ተቃውሞን ለማፈን ውለዋል እና አሁንም ብዙ ምክክር አልተደረገበትም የሚል ስጋቶችና በጣም ብዙ ቅሬታዎች እንዳሉ ተመልክተናል። እኛም በበኩላችን እንደ ካርት ማለት ነው ዋነኛው እና የተሻለው መንገድ ብለን የምናምነው ህግ ማውጣትን አድለን ህግ ለያሰ ህግ መኖር አለበት የጦርነት ፕሮፓጋንዳ መከልከል አለበት ምናምን የሚሉ ነገሮች አሏቸው። በዚህ የውይይት መድረክ ላይ ተሳታፊ የነበረችው ማዕዝ አክሊሉ በማህበራዊ ድረገጾች ላይ የስነ ጾታ ጽሁፎችን በመጽሐፍ ትታወቃለች። ረቂቁ ከመጽደቁ በፊት ይህን መሰል ውይይት መደረጉ አስፈላጊ እንደሆነና በመድረኩ ላይ በመገኘቷ ከረቂቁ ጋር ተያይዞ ያላትን ጥያቄዎች እና ስጋቶች ማጋራት እንዳስቻላት ትናገራለች። ኢንቫይት ሲያደርጉኝ መጀመሪያ በጣም ነበር ዳስ ያለኝ። ቢካዝ ከዚህ በፊት በተለምዶ ሽፊ እንደምንቀጣ ወይም ደግሞ ምን መከላከያ እንዳለን ሳናቅ ገባበት ችግር ነበር ከዚህ በፊት እና እዛ ቦታ ላይ ሳይን በዚህ አይነት ዶሮ የእኛም ራሳችን እንቅፋለን እና ምንም ተከላክለን መጽሀፍ አለብን? እንዴት መጽሀፍ አለብን? መብቶቻችን ምንድን ናቸው? ግዴታዎቻችን ምንድን ናቸው? ምን ጻቦይን ማድረግ አለብን? ሲሉ ነገሮች ለማወቅ ኢንቫይት ሲያደርግ በጣም ነበር ደስ ያለኝ። አዋጁ በእርግጥም ጥሩ አዋጅ ነው። ብዙ ነገሮችን አካተዋል። ምክንያቱም የጥላቻ ንግግር ሁላችንም አፌክት እያደረገ ያለው እኔም ካሰብሽው እንደ ሴትም በፆታው በኩል ጥላቻ የጥላቻ ንግግሮች ወይም የተሳሳተ መረጃዎች ይመጣሉ፣ በብሄር ይመጣሉ፣ በእድሜ ይመጣሉ። በብዙ ነገር አፌክትድ ለምን ሆን በተለይ ደግሞ እኛ ጸሀፊዎች ደግሞ ምን ጽፎ ጽሁፍ ዞሮ ዞሮ የሚያነብልን ሰው ያለ ያ ማለት ጽሁፋችን ከኛ አልፎ የሌላ ሰው ማይንድሴት የማድረግ እንትን አለው እና የኔ እንኳን ሞም ጥያቄ እዛ ላይ አሁን አዋጁ ይሄን ይሄን ካረጋችሁ ይሄ ይሄ ከለክላችኋል ብሎ እንደተነገረን ሁላ ግን ደግሞ ለመጽሐፍ መብቶቻችን ምንድን ናቸው? ምን ድረስ መጻፍ እችላለሁ? ፍጽፍ ምን ብዬ መከላከያ ማቅረብ ይችላለው? ጠቅላይ አቃቤ ከፓርላማም የተወከሉ አካላት ነበሩ እዛ መወርቃ ጠቅላይ አቃቢ ሕግ ይሄኛው የኛን ጥያቄ በተለይ ነው የሚል ጥያቄ ጽፎት ነበረና፣ በዛ መልኩ ከዚህ በፊት ከሌሎች አካኛ ውጭም ይሁን ከሌሎች አገራት ጋር በዚህ አዋጅ ሲናገር እሱንም ማካተት እንዳለባቸው እንዳወቁ ነው። ስንደወሰዱ ነቅራኛለች ያን የመልሰጣኛ ሰጣኛል። ከጠቅላይ አካባቢ ስትወክልም ዮናታን ተስፋዬ የፖለቲካ ፓርቲዎች ታዛቢ ሆኖ ይሰራል። በውይይቱ ላይ በመሳተፉ ረቂቅ አዋጁ የትርጓሜ ክፍተቶች እንዳሉበት ለማስተዋል እንደረዳው ይናገራል። ላቻ እና ያንሰት ንግግር አዋጁ ይሄ ረቂቅ እንግዲህ ተብሎ የተወያየንበት ነገር ነበር። ሕግ መውጣቱ አስፈላጊነት ነበረ መጀመሪያ ብዙ አከራክሮ ነው የነበረው። ማለትም አብዛኛውን ነገር ሕጉ ላይ ያለው በምን መልኩ ተገቢነት አለው ወይ የሚለው ሳይሆን፣ ብዙ ያከራከረን በዚህ ሰዓት ይሄ ህግ ሲወጣ ስርዓቱ ወይም መንግስት ሊጠቀምበት አይችልም ወይ ተቀናቃኞቹን ለዝም ለማሰኘት የሚል ፍርሀት አዘል ሀሳብ ነበረ። በብዛት ሲሰነዘር የነበረው ህጉን ለማስፈጸም የሚችል አቅም ወይም ገለልተኛ የሆነ ተቋም አለን ወይ? እሱን ነው እኔ ውይይቱ ሊያስተዋልኩት እኔም፣ በተወሰነ መልኩ የምጋራው ነገር ነው። እርግጥ በጣም እንደውም ከዚህ በፊት ከነበሩት ህጎች ሁሉ እስካሁን ሲ ይሄኛው በጣም ትሪኪ ነው። ምክንያቱም አዋጁ ራሱ ላይ ያሉበት ክፍተቶች አሉ። የትርጓሜ ክፍተት፣ ለምሳሌ መጤ ይባላል። መጤ ኢን አካደሚክ ኮንቴክስት ከሆነ ቦታ ፈልሶ የመጣ እንደዚህ በሚል ሊቀመጥ ይችላል። ነገር ግን አንዳንድ ኮንቴክስት ውስጥ ደግሞ ለመለየት፣ በህዝቡ መካከል የሰግሬጌሽን አይነት ነገር ለመፍጠር የሚጠቀሙበት ኃይሎች አሉ። ሰው ይሄ ለነጻና ገለልተኛ የሆነ ተቋማት ከሌለ ይሄ ብቻ ነው አስተኛ ነው ተብሎ በሚበየንበት ጊዜ በጣም ነው የጠበበ ፍቺ ነው ሊኖረው የሚገባው እንጂ ለትርጓሜ ክፍት አድርጎ ስርአቱ የሚቃወሙትን ኃይሎች ለማጥቃት እንዲጠቀሙበት መቶ የለብንም የሚል ጀነራል የሆነ ኮንሰንሰስ ነበረ። አቶ በፍቃዱ የጥላቻ ንግግር ለመከላከል እንዲሁም ሀሰተኛ መረጃዎችን ለመቆጣጠር ሶስት መሰረታዊ ነገሮች እንዳሉ ይናገራል። ዋና መፍትሄዎች ናቸው አንዱ ብለን የምናስበው የመጀመሪያው ፋክት ቼኪንግ ነው። አቆችን ማረጋገጥ ነው። በተለይ በጋዜጠኞች ሊሰራ የሚችል ነው። የኢትዮጵያ መንግስትም በጣም ከፍተኛ ተዳራሽነት ያለው የክልልና የፌዴራል መንግስቱ ሚዲያዎች አሉ፣ በተለያዩ ቋንቋ የሚሰራጩ እና እነሱ ተጠቅሞ ፓክቼክ ሊሰራ ይችላል ብለን ነው። ሁለተኛ ደግሞ ሚዲያ ልትሬቱ ነው። የሀሰተኛ መረጃዎችን በቀላሉ መረጋት የሚችሉበት ስኪል እንዲያዳብሩ ብዙ ዘመቻዎችንና የማንቃት ግንዛቤ ማስጨበቅ ስራዎች መሰራት አለበት። ይሄ ይህ በትግል ሶሳይቲዎችን በመንግስት ነው የሚሰራ ነው። ሶስተኛው ደግሞ የመንግስት ግልጽነት ነው። በአብዛኛው መረጃዎች በዚህ ቤቱ ዘንድ የሚታመኑ መንግስት ግልጽ ስላልሆኑና የመረጃ ስለማይሰሩ እነዚህን በማድረግ ነው ይቀረፋል ብለን የምንለው። ሲያጠቃልሉም የመንግስት ባለስልጣናት በዚህ የጥላቻ ንግግር ዙሪያ እኩል ኃላፊነት መውሰድ እንዳለባቸው እና መጪው ምርጫ ከመሆኑ አንጻር እንዲህ አይነት ውይይቶች በመላው አገሪቱ መዘጋጀት እንዳለባቸው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ሄደን ለዘገባ ዋና እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ከቴክኖሎጂ ጋር የተያያዘ ነው። አዎ፣ የዩኒቨርሲቲ ተማሪ በነበረበት ወቅት የኮምፒውተር ስርአት ቅመራ ኮዲንግን በቀላሉ ለመረዳትን እሱና ኩዮቹ የገጠማቸውንም ችግር ዛሬም ድረስ መፍታት እንደሚችል የሚያስታውሰው ናት አንዳምጠው ቅመራም በቀላሉ የሚያስተምር መተግበሪያ ከአምስት ወራት በፊት ይፋ አድርጓል። በሺዎች የሚቆጠሩ ተጠቃሚዎች ያሉት ይህ መተግበሪያ ቢ ብሎኪ በሚል ይጠራል። ቢ ብሎኪ ህጻናትን ህጻናት በቀላሉ ቀመራን ወይም ኮዲንግ እንዲማሩ ለማገዝ እንደተሰራ ናታን ይናገራል። ሀብታሙ ስዩም ናታን ጋር አጭር ቆይታ አድርጓል። ዘመኑ ያፈራቸው አበይት የቴክኖሎጂ ውጤቶች የውስጥ ስርዓትን ለማደራጀት የቅመራ ወይንም ኮዲንግ እውቀት አስፈላጊ ነው። ቅመራ ማለት አንድ ማሽን ከማሽን ጋር ወይንም ከሰው ልጆች ጋር የሚግባባበትን ቋንቋ መፈልሰፍ እንደማለት ነው። የዛሬ አምስት ዓመት በአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ የትምህርት ክፍል ተማሪ የነበረው ናታን ዳምጠው ይህንን ክህሎት ለመማር ቀላል ልፋት አልጠበቀው። ከዓመታት በኋላ የዛሬ አምስት ዓመት ገደማ ናታን ከአጋሮቹ ጋር ሆኖ የኮምፒውተር ቅመራን ለህፃናት እንደ ሀሁ እንደ አቡጌዳ ሁሉ የሚያስቆጥር የሚያስተምር መተግበሪያ ሰራ። ቢብሎኪ የመተግበሪያው ስም ነው። ቢብሎኪ የኮምፒውተር ፕሮግራሚንግ ክህሎትን ለልጆች በጌም መልኩ የሚያስተምር የሞባይል አፕሊኬሽን ነው። አፕሊኬሽናችን የኮምፒውተር ፕሮግራሚንግ መሰረታዊ የሆኑ ነገሮችን በግራፊካል ፕሮግራሚንግ ብሎክስ የሚባሉ ይሄ ስዕላዊ የሆኑ የኮምፒውተር ፕሮግራሚንግ ነገሮች የሚያቀርብ ነገር ነው። ሶ እነዚህ ስለ ላይ የሆኑትን የኮምፒውተር ፕሮግራሚንግ ኮንሰፕቶችን ልጆቹ እየገጣጠሙ በቀላሉ መሰረታዊ የሆኑት ነገሮች ይዛሉ። ከዛ እነሱን ነገር ገጣጥመዋቸው፣ እንደ ፓዝል ፒሶች ናቸው። እነሱን ገጣጥመዋቸው ልክ ፕሮግራም ሲያወጡት የተለያዩ አኒሜሽኖች፣ የተለያዩ ፓዝል ፓዝሎች አሉ እና እነሱን ፓዝሎች ሶልቭ ማድረግ ይችላሉ ማለት ነው። ከሱ ባሻገር ግን የፈጠራ ችሎታቸውን እንዲያዳቡ ይረዳቸዋል ማለት ነው። በጥቂት ወራት ውስጥ ከመላው ዓለም ስድስት ሺህ ተጠቃሚዎችን ቢብሎኪ እንዳፈራ ናታን ይናገራል። የተጠቃሚዎች ምላሽም ልብን የሚያሞቅ በበጎ የሚነሳ ሆኖለታል። እስካሁን ከተጠቃሚዎቻችን ያገኘነው ምላሽ ቆንጆ ነው። ከወላጆችን ያገኘነው ፊድባክ አለ። እኛ ደግሞ ከልጆች እራሳችንን ልናያቸው የቻልናቸው ነገሮች አሉ። ሶ ፖዘቲቭ ነው ልጆቻቸውን ወላጆች ልጆቻቸው አዲስ ከጌም መስጠታቸው አልቀረም ጌም ሰጥቷቸው፣ ይሄ ፖዚቲቭ ነገር፣ ይሄ ትምህርት ነገር ሲማሩ ሲያዩ በጣም ደስተኞች ናቸው። አደሴም ታይም ደግሞ ልጆች ደግሞ በጣም ኢንጆይ እያረጉ ነው የሚጫወቱት ጌሙ። ይሄ ቢብሎኪ ማለት ነው፣ የጌም መማሪያ አፕሊኬሽናችን ማለት ነው። አራት ወጣት ሰራተኞችን ያቀፈው ቢብሎኪን በማዳበር ሂደት ውስጥ ቡድናዊ አቅምን ለማጠንከር ለስራው ብቁ የሆኑ ሰዎችን ለማግኘት ፈታኝ ጊዜ ማለፉን የሚናገረው ናታን አሁን ላይ ግን መልካም ደረጃ ላይ እንደሚገኝ ያወሳል። ለቀጣይ ዘመናት የሚሆኑ እቅዶችን እንደሰነቀም ይናገራል። የመጪው ዓመት ፕላናችን ቴክኖሎጂ ላይ ላውንች አድረግ ነው። የቢብሎኪ ቨርዥን ለሁሉም ተጠቃሚዎቻችን አቨሎብል ማድረግ ነው። ጉግል ፕሌይ ስቶር ላይ እና አፕል ስቶር ላይ መልቀቅ ማለት ነው። ከዛ በተጨማሪ ከተለያዩ ትምህርት ቤቶች ጋር እና ከተለያዩ ድርጅቶች ጋር መስራት የምንፈልግ ይሄ ልጆች ላይ የልጆች ደረጃ ይሄ ቻልድ ችልድረን ብራንድስ የሚባሉት ጋር መስራት እንፈልጋለን። ከእነሱ ጋር የምንሰራበትን ብዙ እየፈጠ ነው። ቢብሎኪ በቅርቡ አሜሪካ ላይ በተደረገው ቴክራንች የተሰኘው የቴክኖሎጂ ጉዳዮች ዘጋቢ ተቋም ባዘጋጀው የቴክኖሎጂ ወጣኔዎች ውድድር ላይ ተሳታፊ ነበረ። ናታን መድረኩ በቴክኖሎጂው መንደር ልምድ ካላቸው ሰዎች ከአጋዥ ተቋማት ጋር ለመገናኘት እድል እንደሰጠውም ነግሮናል። በአሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ ስዩምን እናመሰግናለን። እንግዲህ አድማጮች፣ ዛሬ ረዘም ረዘም ያሉ ዝግጅቶችን ስላሰናዳን የጋቢና ሙዚቃ ምርጫችንን አልያዝንም። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አድርሱን። ጋቢና ቪኤ አት ቪኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ። እንደዚሁም ስልክ መደወልም ይችላሉ። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ነው። በዛም ላይ አስተያየት መስጠት ትችላላችሁ። አሁን ደግሞ በቀጥታ እናንተን የምናገኝበት የቴሌግራም ገጽም ከፍተናል። በኢንስታግራማችንንም ጎብኘት ታድርጋችሁ እንደዚሁ አስተያየቶቻችሁን አካፍሉን። ስናስተናገድ ናችሁ የነበር ነው እኔ ጽዮን ግርማና አይደን ገረመው ከሞክቢል ያቤሮ ጋር ነበረ። እንግዲህ መልካም ምሽት።